ከቅርብ ጊዜያት ወዲህ የገዢው ፓርቲ ኢህአዲግ አባላት ስልጣን የመልቀቅ ጥያቄ እያቀረቡ መሆኑ ይታወሳል። አፈ ጉባኤ አባዱላ ገመዳና የቀድሞው የኮሚኒኬሽን ሚኒስትር በረከት ስምኦን የቅርብ ጊዜ ትውስታ ናቸው። አሁን ደግሞ ጠቅላይ ሚኒስትር ኃይለማርያም ተመሳሳይ ጥያቄ አቅርበዋል። የጠቅላይ ሚኒስትር ኃይለማርያምን ከስልጣን ለመልቀቅ ጥያቄ ማቅረብን በተመለከተ ዩናይትድ ስቴትስ እንዴት እንደምትመለከት ለውጭ ጉዳይ ሚኒስትር መስሪያ ቤት ላቀረብነው ጥያቄ የውጭ ጉዳይ መስሪያ ቤቱ የመካከለኛው አፍሪካ ክፍል ኃላፊ ክሪስ ክሬመር በኢሜይል በሰጡት መልስ ይህ የኢትዮጵያውያን የውስጥ ጉዳይ ነው፣ ጉዳዩን በቅርበት እየተከታተልም እንገኛለን። የጠቅላይ ሚኒስትር ኃይለማርያም ደሳለኝን ጥሪም የኢትዮጵያን ዲሞክራሲያዊ መረጋጋት፣ መስተዳደር እና ኢኮኖሚያዊ እድገትን የሚያጠናክርና ለወደፊቱ ሁሉን አቀፍ የሆነ የፖለቲካ ሂደት ተሳትፎን የሚያበረታታ ነው ብለዋል። ሶስት የዩናይትድ ስቴትስ ነዋሪዎች አስተያየታቸውን ሰጥተዋል። እነሱም አቶ ዮሐንስ ጉርሙ፣ አቶ ብርሃኑ እጅጉ እና አቶ ዳዊት ገለሶ ናቸው። ሀሳባቸውን በቅደም ተከተል ያቀርባሉ። ጠቅላይ ሚኒስትሩ በመልቀቃቸው ግብፅ ወደፊት የሚመጡትን ነገሮች አናውቅም። ምክንያቱም ጠቅላይ ሚኒስትሩ እንደ በፊተኛው ጠቅላይ ሚኒስትር ሙሉ ስልጣን ያላቸው አይደሉም። እንዲያውም የእሳቸው መልቀቅ ሌላ ችግር ያስከትላል ይሆን የሚል ሀሳብ ነው ያለን። ምክንያቱም ወታደራዊ ኩዴታ ለማካሄድ አስበው ይሆን የሚል ሀሳብም አለ። ግን በሰላማዊ መንገድ የሽግግር መንግስት ከተቋቋመ አገሪቷ ወደ ሰላም ከሄደች ደስ የሚል ነው። ያደረጉትም ነገር አንድ ታሪካዊ ምዕራፍ ከፈቱ ማለት ይቻላል። ኃይለ ማርያም ደሳለኝ ያው ስልጣናቸውን እንደሚለቁ መግለጫ ሰጥተዋል። ይሄ ነገር በጣም አስደሳች ነው። እንደውም ቀድሞ መደረግ የነበረበት ነገር ነው። በመጀመሪያ ደረጃ የጠየቀ ያለው ስርዓቱ ለውጥ ኢትዮጵያ ውስጥ ያለው ስራ ሰው ይገላል፣ በዘረፋ ላይ የተሰማራ ነው። ኢትዮጵያ ውስጥ ለውጥ አላመጣም። የህዝቡ ቁጥር እና አስተዋጽኦ በአማከለ መልኩ ትክክልና የለም። ስለዚህ ይሄ ነገር ይስተካከል ነው እየጠየቀ ያለው። የስርዓት ለውጥ ነው እንጂ የግለሰብ ለውጥ አደለም። ለነገሩ ነው እሳቸው። ግን ቦታውን ከለቀቁ ግን ምናልባት ከሰሜነት ያለው ሰው ይመጣ ኢትዮጵያ ውስጥ እርቅ ሰላምና ፍትሕ ይመጣል ብዬ ገምታለሁ ማለት ነው። ዳዊት ጋላሶ ይባላለሁ። የወላይታ ብሔረሰብ ተወላጅ ነኝ። የትናንትናውን የጠቅላይ ሚኒስትሩን ከስልጣን የመልቀቅ ጥያቄ ሰምተናል። እዚህ በሰሜን አሜሪካ ያለን የአካባቢ ተወላጆች በአንድ በኩል ስልጣን መልቀቁ ለሀገሪቱ ሰላማዊ ህዝብ የሰሩትን ስራ እጅግ በጣም ዝቅተኛ ነው። እና ወላይታ ከፍተኛ የህዝብ ቁጥር ያለበት አካባቢ ነው። ብዙ ስራ አጣ ያለበት ብዙ ችግር ያለበት አካባቢ ነው። የወላይታን ችግር ለመቅረፍ የተሰራው ስራ የለም በሳቸው የስልጣን ዘመን እና የወላይታ ህዝብ እንዳውም በሳቸው ስልጣን መውጣት ምክንያት ተጎድቷል። በየአካባቢው ለስራ ፍለጋ እየሄዱ ወላይታዎች ጠቅላይ ሚኒስትሩ ጦር በኛ ላይ አዟል በሚል ቅሬታ ግለሰቦች እየተጎዱ እየሞቱ ሸመነት በዝዋይ አሁን ደግሞ በቢሾፍቱ እንደገና የዩኒቨርሲቲ ተማሪዎች በየሄዱበት እየተገደሉ ነው ያሉት እና እኔ ሰፊው የኢትዮጵያ ሕዝብ ጠቅላይ ሚኒስትርን የወላይታ ወያኔዎችን እና የወላይታን ሕዝብ ለይቶ እንዲያይ ነው የምፈልገው። ለዶች በለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ።